በኦርቶዶክስ ተዋሕዶ ምዕመናን ዘንድ በየዓመቱ የሁለት ወራት የጾም የጸሎት ጊዜ መሆኑ ይታወቃል። በኢትዮጵያውያን ዘንድ ይህንን ሃይማኖታዊ ተግባራትን ለማከናወን የሰላምና ጸጥታ ምህዳር ከማንኛውም በላይ የማያወላዳ ዋልታ ለመሆኑ አጠያያቂም አይደል ተብሏል። ከዚህ መነሻነት ነው ለጾሙ ምባሻ ብጹሕ ፓትርያርኩ አቡነ ማትያስ ሃይማኖታዊ ትሩፋቱን አስቀድመው በምእልክት ያስተላለፉት የምንጀምረው የአብይ ጾም ሱባኤ ሁለት ዓላማ ያለው ነው። ይኸውም አንደኛው ጌታችን በመዋዕለ ጾሙ ፈቃደ ሥጋንና የእርሱ አበጋዝ የሆነው ዲያብሎስን በፈቃደ መንፈስ ድል ማድረጉን ለማሰብ ሲሆን፣ ሁለተኛው ደግሞ በሥራው ሁሉ እንድንመስለው ባስተማረን መሰረት እኛም በኃይለ ጾም መሳሪያነት እየታገዝን እንደሱ ፈቃደ ሥጋንና ዲያብሎስን በመዋጋት የፈቃደ ነፍስ ልዕልናን ለማረጋገጥ ነው። ይህንም ውጊያ በድል ለማጠናቀቅ የሥጋ መሳሪያዎቹን ጠንቅቆ ማወቅ አስፈላጊ ነው። ሃይማኖታዊ ትእዛዛትን አለማክበር ሊያስከትል የሚችለውን እና በተቃራኒው ዓለማዊ ፍላጎትን በንጽጽር በአጭሩ ያስቀመጡት ቅዱስ መጽሐፍ የዚህ ዓለም ወዳጅ የእግዚአብሔር ጠላት ነው ሲል ሜዳው ሸንተረሩ፣ ሳሩ፣ ድንጊያው ወይም ከተማው ገጠሩ ማለቱ እንዳልሆነ ግልጽ ነው። በመሆኑም በዚህ አውደ ሐሳብ ዓለም ተብሎ የተገለጸው ፍሬ ሐሳብ እግዚአብሔርን የሚቃወም ማንኛውም ፈቃደ ሥጋ ነው። ይህ ዐይነቱ ፈቃደ ሥጋ ለእግዚአብሔር የማይገዛ ብቻ ሳይሆን ጠላትም ነው። በሰው ላይም ሞትን የሚያመጣ ነውና እንደ ሥጋ ፈቃድ ብትኖሩ ትሞታላችሁ ተብሎ ተጻፈ። ከስምምነታችን የበለጠ ማስረጃ ሊገኝ አይችልም። ፓትርያርክ ብፁዕ አቡነ ማትያስ በሚያዝያ ሃያ ቀን የሚፈታውን ጾም አስመልክተው ንግግራቸውን በምክር ቋጭተዋል። በመጨረሻም መዋዕለ ጾም ማለት ፈቃደ ሥጋችን ጆሮ ዳባ ልበስ ብለን ለፈቃደ ነብሳችን ብቻ የምንታዘዝበት የእግዚአብሔርን ድምፅ ብቻ እየሰማን ለእርሱ የምንገዛበት ጊዜ ነው። የእግዚአብሔር ድምፅም ፍቅር፣ ሰላምና አንድነት መሆኑን ተገንዝበን ከሁሉ በላይ ለሰላም ቅድሚያ በመስጠት ነዳያን ወንድሞቻችንና እህቶቻችንን መመገብና በማልበስ ሁል ጊዜ ከጎናቸው ሳንለይ ወርሃ ጾሙን እንድናሳልፍ አባታዊ መልእክታችንን እናስተላልፋለን። ጌታቸው ተድላይ ለጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ